Foreign Service Institute, M. Basic Course, Unit 46. Basic Sentences for Learning. A nice telling. Avako, lekira yemihon beta lo. Ao, buzubeto chalun. Lemohonu gita yemi gitmina yemihon ራሱን የቻለ መኝታ ቤት። የምፈልገው አንድ ራሱን የቻለ ቢያንስ ሁለት መኝታ ቤቶች፣ አንድ ወጥ ቤት፣ መታጠቢያ ቤት፣ ማረፊያ ቤትና ምግብ ቤት ያለው ቤት ነው። ለመሆኑ የት ቦታ ይመርጣሉ? ቢቻል ወደ አሜሪካን ኤምባሲ ገደማ ቢሆን ደስ ይለኛል። አማረ ማማር ያምራል። ባይቻል ደግሞ ሰፈሩ ካማረ የትም ቢሆን ግድ የለኝም። መስፍን ሐረር መንገድ፣ ራስ ደስታ ሆስፒታል። አንድ በጣም ጥሩ ቤት በመስፍን ሐረር መንገድ ላይ ራስ ደስታ ሆስፒታል ጀርባ አለኝ። እሱን ሰፈር በጣም እወደዋለሁ። ወደ ውስጥ የሚያስገባ ደህና መንገድ አለው። የመኪና ማቆሚያ አዎ፣ በጣም ጥሩ መንገድ አለው። ከዚያም በላይ ለመኪናዎ ማቆሚያ የሚሆን ቤት አለው። እንዳነጋገርዎ በጣም ጥሩ ይመስላል። ለመሆኑ ሄደን ለማየት ይቻላል? በደስታ ነዋ። እንሄድ። ቤቱን ወድጀዋለሁና ስለ ኪራዩ ይንገሩኝ። ቤቱ ከመብራትና ከውሃ ሌላ በወር ሁለት መቶ ሀምሳ ብር ነው። መልካም፣ እከራየዋለሁ። መጠረግ፣ ሰም፣ መወልወል፣ ደህና፣ ቤቱ ተጠርጎ በሰም እንዲወለወል ለወት። መቼ መግባት ይፈልጋሉ? አርብ ብገባ ደስ ይለኛል። መሞከር ለአርብ እንዲዘጋጅ ለሆ እንሞክራለን። እሺ፣ ጤና ይስጥልኝ። አሜን። ጤና ይስጥልኝ። ፎር ፍሉዌንሲ ጤና ይስጥልኝ። እባክዎ ለኪራይ የሚሆን ቤት አለው? አዎ፣ ብዙ ቤቶች አሉኝ። ለመሆኑ ጌታዬ የሚፈልጉት ምን አይነት ቤት ነው? የምፈልገው አንድ ራሱን የቻለ ቢያንስ ሁለት መኝታ ቤቶች፣ አንድ ወጥ ቤት፣ መታጠቢያ ቤት፣ ማረፊያ ቤት እና ምግብ ቤት ያለው ቤት ነው። ለመሆኑ የት ቦታ ይመርጣሉ? ቢቻል ወደ አሜሪካን ኤምባሲ ገደማ ቢሆን ደስ ይለኛል። ባይቻል ደግሞ ሰፈሩ ካማረ የትም ቢሆን ግድ የለኝም። አንድ በጣም ጥሩ ቤት በመስፍን ሀረር መንገድ ላይ የራስ ደስታ ሆስፒታል ጀርባ አለኝ። እሱን ሰፈር በጣም እወደዋለሁ። ወደ ውስጥ የሚያስገባ ደህና መንገድ አለው። አዎ፣ በጣም ጥሩ መንገድ አለው። ከዚያም በላይ ለመኪና ማቆሚያ የሚሆን ቤት አለው። እንዳነጋገሮ በጣም ጥሩ ይመስላል። ለመሆኑ ሄደን ለማየት ይቻላል? በደስታ ነዋ፣ እንሂድ። ቤቱን ወድጀዋለሁና ስለ ኪራዩ ይንገሩኝ። ቤቱ ከመብራትና ከውሃ ሌላ በወር ሁለት መቶ ሀምሳ ብር ነው። መልካም እከራየዋለሁ። ደህና ቤቱ ተጠርጎ በሰም እንዲወለወል። ለወት መቼ መግባት ይፈልጋሉ? አርብ ብገባ ደስ ይለኛል። ለዓርብ እንዲዘጋጅልዎት እንሞክራለን። እሺ፣ ጤና ይስጥልኝ። አሜን። ጤና ይስጥልኝ። ጤና ይስጥልኝ። እባክዎ ለኪራይ የሚሆን ቤት አለው? አዎ፣ ብዙ ቤቶች አሉኝ። ለመሆኑ ጌታዬ የሚፈልጉት ምን አይነት ቤት ነው? የምፈልገው አንድ ራሱን የቻለ ቢያንስ ሁለት መኝታ ቤቶች፣ አንድ ወጥ ቤት፣ መታጠቢያ ቤት፣ ማረፊያ ቤትና ምግብ ቤት ያለው ቤት ነው። ለመሆኑ የት ቦታ ይመርጣሉ? ቢቻል ወደ አሜሪካን ኤምባሲ ገደማ ቢሆን ደስ ይለኛል። ባይቻል ደግሞ ሰፈሩ ካማረ የትም ቢሆን ግድ የለኝም። አንድ በጣም ጥሩ ቤት በመስፍነ ሐረር መንገድ ላይ ራስ ደስታ ሆስፒታል ጀርባ አለኝ። እሱን ሰፈር በጣም ወደዋለሁ። ወደ ውስጥ የሚያስገባ ደህና መንገድ አለው። አዎ በጣም ጥሩ መንገድ አለው። ከዚያም በላይ ለመኪናው ማቆሚያ የሚሆን ቤት አለው። እንዳነጋገሮ በጣም ጥሩ ይመስላል። ለመሆኑ ሄደን ለማየት ይቻላል? በደስታ ነዋ። እንሄድ። ቤቱን ወድጀዋለሁና ስለ ኪራዊ ይንገሩኝ። ቤቱ ከመብራትና ከውሃ ሌላ በወር ሁለት መቶ ሃምሳ ብር ነው። መልካም እከራየዋለሁ። ደህና ቤቱ ተጠርጎ በሰም እንዲወለወል ለወት። መቼ መግባት ይፈልጋሉ? አርብ ብገባ ደስ ይለኛል። ለአርብ እንዲዘጋጅ ለወት እንሞክራለን። እሺ፣ ጤና ይስጥልኝ። አሜን፣ ጤና ይስጥልኝ።